በኢትዮጵያ በድጋሚ የሚታየውና የቀለበት ቅርጽ ስላለው ቀለበታማ የሚል ስያሜ የተሰጠው የፀሐይ ግርዶሽ ከ18 ዓመታት በኋላ የተከሰተ መሆኑን ለዶይቼ ቬለ ዲደብሊው የገለጹት የኢትዮጵያ ስፔስ ሳይንስ ቴክኖሎጂ ተቋም ዳይሬክተር ዶክተር ሰለሞን በላይ የፊታችን ሁድ ሰኔ 14 2012 ዓ ም በኢትዮጵያ በድጋሚ የሚታየው ቀለበታማ የፀሐይ ግርዶሽ ከኮንጎ ተነስቶ ማዕከላዊ አፍሪካ ሪፐብሊክ፣ ሱዳንና ደቡብ ሱዳንን፣ ኢትዮጵያንና ኤርትራን አዳርሶ ወደ መካከለኛው ምስራቅ በመሻገር የመንን፣ ሳውዲ አረቢያንና ኦማንን ካካለለ በኋላ ወደ እስያ ሀገራት በመዝለቅ በደቡብ ፓኪስታን በሰሜናዊ የህንድ ግዛትና ቻይና ውስጥ ከተከሰተ በኋላ ፓስፊክ ውቅያኖስ አካባቢ እንደሚያበቃም ይጠበቃል። የፀሐይ ግርዶሽ በአራት ዓመት አንዳንድ ቦታ ላይ በአምስት ዓመትም በሁለት ዓመትም የሚታይበት ሁኔታ ነው። ምናልባት ከዘንድሮ ጋር ስንገናኝ ግን ለየት የሚያደርገው ደረቅ ቦታዎችን ተከትሎ እንደ ቀለበት አይነት ነገር አድርጎ የሚታይበት ብዙ ቦታዎችን ጨለማ የሚያደርግበት እንደዚህ አይነት የፀሐይ ግርዶሽ የሚታይበት በትክክል ነው። ይሄ ነው ኢትዮጵያ ውስጥ ሙሉ ኢትዮጵያ ለምሳሌ ከጫፍ ከጫፍ ድረስ la reflexión total y la completely. ከምዕራብ እስከ ሰሜን ምስራቅ ኢትዮጵያ የሚታየው የፀሐይ ግርዶሹ ከጠዋቱ 12 ሰዓት ከ45 እስከ ቀኑ 6 ሰዓት ከ33 የሚቆይ ሲሆን ከረፋዱ 3 ሰዓት ከ40 አካባቢ ደግሞ ለ38 ሴኮንዶች ጨለማ እንደሚሆንም ከዳይሬክተሩ ማብራሪያ ለመረዳት ተችሏል። ግርዶሹ ከወለጋ ተነስቶ ከፊል ጎጃምን፣ እንጅባራን፣ ግሽ አባይንና ሌሎችንም አካባቢዎች የሚያዳርስ ሲሆን ጎንደር፣ ደብረ ታቦር፣ ወሎ፣ አላማጣ፣ መቀሌ፣ በከፊል አዲስ አበባና ሌሎችም ስፍራዎች ለተወሰኑ ጊዜያት በጨለማ እንደሚዋጡ ም ነው የገለጹት። ዶክተር ሰለሞን ጨምረው እንዳሉት ከኢትዮጵያም ሆነ ከሌሎች የዓለም ሀገራት በተለየ መልኩ ላሊበላ ላይ ድቅድቅ ያለ ጨለማ ይሆናል። ላሊበላ በፀሐይ አቀማመጥና ባላት ልዩ ተፈጥሯዊ የመሬት ገጽታ ምክንያት የቀለበት ግርዶሹ ሙሉ ለሙሉ በአካባቢው እንደሚታይም ታውቋል። ይህንንም ዓለም አቀፍ የስነ ፈለክ ማህበር የምርምር ቡድን ሳይንቲስቶች ጭምር አስቀድመው በጥናት በማረጋገጣቸው በርካታ ተመራማሪዎችና ቱሪስቶች ታሪካዊ ክስተቱን ለመታደም ወደ ኢትዮጵያ የመምጣት እቅድ ስለነበራቸው የዝግጅት አስተባባሪ ብሔራዊ ኮሚቴ ተቋቁሞ ነበር። ይሁን እንጂ በኮቪድ-19 ወረርሽኝ የጉዞ እገዳ ምክንያት ውጥናቸው ቢስተጓጎልም መንግስት ዓለም በጉጉት የሚጠብቀውን ይህንን በረዥም ዓመታት የሚታይ ክስተት በልዩ ዝግጅት እንደሚያከብረው ለዶይቼ ቬለ ዲ ደብሊው አስታውቀዋል። በተባበሩት መንግስታት ጥንታዊ የቅርስ መስህብነት እውቅና በተሰጣትና የበርካታ ሳይንቲስቶችን እንዲሁም ቱሪስቶችን ቀልብ በምትስበው ላሊበላ እና በሌሎችም የሀገሪቱ ክፍሎች በምስራቅ አፍሪካ የመጀመሪያውን የውሃ ስፔስ ቱሪዝም የማስፋፋት ስራ እንደሚጀምርም ዶክተር ሰለሞን ይፋ አድርገዋል በኢትዮጵያ ቆጣጠር ወደ ሶስት ሰዓት አርባ አካባቢ ላይ ላሊበላ ላይ በጣም ጨለማ ይሆናል ማለት ነው ይህ የፀሐይ ኢንተርናሽናል አስትሮኖሚካል ዩኒየን ምርምር ቡድንም ስለሚያውቀው ኢትዮጵያ ውስጥ ከምስራቅ አፍሪካና ከሌሎች ቦታ ሁሉ በተለየ መልኩ ስለሚታይ ብዙ ቱሪስቶች፣ ብዙ ሳይንቲስቶች ጉብኝት ለማድረግ ዝግጅት ላይ ነበሩ። የኮቪድ ወይም ወረርሽኝ በሽታ በመምጣቱ ትራቭል ባን ስላለ ኮረንታይንም ስላለ ማድረግ አልተቻለ። ኢትዮጵያን ለስነ ፈለክ ምርምርና ለስፔስ ቱሪዝም የምናስተዋውቅበትን እንዲሁም የሀገሪቱ ስም በዓለም ዙሪያ ጎልቶ የሚወሳበትን ይህ አይነቱን የተፈጥሮ ታሪካዊ ክስተት የእኛ ትውልድ ከረጅም ዓመታት በኋላ ለማየት በመታደሉ እድለኛ ነው ያሉት ዶክተር ሰለሞን ህብረተሰቡ ለአጭር ሰዓታት የሚከሰተውን ይህንን ክስተት ምንም አይነት መደናገጥ ሳያሳይ ጤናውን በማይጎዳ መልኩ በጥንቃቄ ሊከታተለው እንደሚገባ መክረዋል። ጠንካራ የፀሐይ ጨረር ወይም ራዲሽን ከባድ የጤና ጉዳት የሚያስከትል በመሆኑም ማንኛውም ሰው ቀለበታዊ የፀሐይ ግርዶሹን ክስተት ያለ መከላከያ መነጽር ማለትም ቪወር በባዶ አይን መመልከት እንደማይኖርበትም ማሳሰቢያ ተላልፏል። ፎቶ ካሜራ የሚያነሱ ሰዎችም ቢሆኑ ለካሜራው ልዩ መከላከያ መጠቀም እንደሚገባቸው በማሳሰብ የቀለበት ግርዶሹ በጣም ደምቆ በሚታይባቸው ክልሎች ከወዲሁ የጨረር መከላከያ መነጽሮች እየተከፋፈሉ መሆኑን ዳይሬክተሩ ለዶይቼ ቬሌ ጨምረው ገልጸዋል። በጣም ጥንቃቄ ማድረግ ያለብን በባዶ አይን ማየት የለም የዓይን ብሌን ላይ በቀጥታ ሬቲና ላይ ስለሚጎዳ መነጽር ቪወር የሚባለውን መጠቀም ነው። ቪወር እንኳን ባይ ነው የዚህ የፊልም የምናምንን ቀብተ ነው ትራንስፓረንት ሲሆን በዛ ማየት ካልሆነ በስተቀር ይህን መጠንቀቅና፣ ፎቶ እንኳን ስናነሰ ካሜራ ላይ ሌላ ከበር ጨምረን ካልሆነ በስተቀር በዛ በድሮ በምናነሳው ካሜራ ከተጠቀምን አደገ ነው። ከሱም መጠንቀቅ አለብን። ክስተቱ ኢትዮጵያውያን ባለሙያዎችን ለምርምር የሚያተጋ የዓለም የህዋ ተመራማሪዎችን ለበለጠ ጥናት የሚጋብዝ እንዲሁም ለዘርፉ ገቢ የሚያመጣና የኢኮኖሚ ምንጭ ሊሆን ስለሚችል አቅም በሚፈቅደው መንገድ በሄሊኮፕተርና በድሮን ካሜራ ይህን ታሪካዊ ክስተት በጥንቃቄ በመቅረጽ ለቀጣዩ ትውልድ ለጥናትና ምርምር ማስቀረት እንደሚኖርበትም ነው የተገለጸው።